የቡሩንዲ ፕሬዝዳንት ሚስተር ፒየር ንኩንዚዛ ባለፈው የሚያዝያ ወር የአገሪቱ ህገ መንግስት ከሚፈቅደው ውጭ ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር በመወሰናቸው ከፍተኛ ተቃውሞ ቢነሳባቸውም እሳቸው ግን ተቃውሞውን ጨፍልቀውና ተቃዋሚዎች ባልተሳተፉበት ምርጫ ተወዳድረው የፕሬዝዳንትነቱን ስልጣን ጨብጠዋል። ህዝባዊ ተቃውሞ ግን በስፋት የቀጠለ ሲሆን እስካሁን 440 ሰዎች መገደላቸው ተዘግቧል። የአውሮፓ ህብረትና ዓለም አቀፉ ህብረተሰብ ቀደም ሲል በእርስ በርስ ጦርነት በሺዎች የሚቆጠሩ ዜጎች የሞቱባት ብሩንዲ ዳግም ወደ ሌላ የፖለቲካ ቀውስ እንዳትገባና ችግሩም ወደ ጎረቤት ሀገሮች እንዳይስፋፋ በመስጋት ሁሉም ኃይሎች የሚሳተፉበት የፖለቲካ ውይይት እንዲደረግ ጥረት እያደረጉ ቢሆንም እስካሁን ግን በተለይ በፕሬዝዳንቱ እምቢተኝነት ምክንያት ለውጥ ማምጣት እንዳልተቻለ ነው እየተገለጸ ያለው። የአፍሪካ ህብረት የሰላም አስከባሪ ኃይል ለመላክ አስቦ በፕሬዝዳንቷ ለመተባበር ምክንያት እቅዱን መሻሩ የሚታወቅ ሲሆን የአውሮፓ ህብረትም የብሩንዲ ባለሥልጣኖችን ወደ ብራስልስ በመጋበዝ ሁሉም ኃይሎች የሚሳተፉበት የፖለቲካ ውይይት እንዲደረግ ለማግባባት ያደረገው ጥረት ሳይሳካ መቅረቱ ተገልጿል። በመሆኑም ይህ የአሁኑ የሚኒስትሮቹ ውሳኔ በብሩንዲ መንግስት ላይ ጫና በመፍጠር የተከሰተውን የፖለቲካ ቀውስ ለመፍታትና በአገሪቱ ላይ ያንዣበበውን አደጋ ለመቀልበስ በማሰብ የተወሰደ እርምጃ እንደሆነ ተነግሯል። በቡሩንዲ በአሁኑ ወቅት በህብረተሰቡ ያለው ክፍፍል ከፖለቲካ ይልቅ በዘርና በጎሳ የመሆን አዝማሚያ እየታየ በመሆኑ ሁኔታው አደገኛ መሆኑን የተለያዩ ድርጅቶችና የመንግስታቱ ድርጅት ጭምር እየገለጹ ናቸው። ሚስተር ሩፔርት ኮቬሌ የመንግስታቱ ድርጅት የስደተኞች መርጃ ኮሚሽን ቃል አቀባይ ይህንኑ አዝማሚያ ቡድናቸው እዚያው በመስክ ታዝቦ የመጣ መሆኑን ጄኔቫ ላይ ሲገልጹ ተደምጠዋል። በቅርቡ የተደፈረች አንዲት ሴት ደፋሪዋ ድርጊቱ ቱርሲ በመሆኗ የምትከፍለው ዋጋ ነው እንዳላት መግለጿና ና ሌላም ምስክር ቱርሲዎች በዘዴ እየተለዩ እንደሚገደሉና እንደሚታሰሩ መናገራቸው ቅራኔው የጎሳና ዘር አዝማሚያ የያዘ መሆኑን የሚያረጋግጥ ነው በማለት የችግሩን ጥልቀትና የአደጋውን አስከፊነት ለዓለም አቀፉ ህብረተሰብ አስታውቀዋል። በብሩንዲ እንደ አውሮፓ አቆጣጠር ከ1993 ዓ ም እስከ 2006 ድረስ በነበረው የፖለቲካ ቀውስና በዘር ላይ ባነጣጠረ የእርስ በርስ ጦርነት ምክንያት 300000 ሰዎች መገደላቸው ይታወቃል። ከዚህ የከፋ ልቂት በጎረቤት ሩዋንዳም ተከስቶ እንደነበር የሚታወስ ሲሆን ይህ የአሁኑ ቀውስም ከብሩንዲ አልፎ በጎረቤት አገሮች ጭምር ተስፋፍቶ ተመሳሳይ ልቂት እንዳይከሰት የዓለም አቀፉ ማህበረሰብ ፈጥኖ እርምጃ መውሰድ አለበት የሚሉ ጥሪዎች ከየአቅጣጫው እየተሰሙ ነው። ይሁንና የአውሮፓ ህብረት የትናንቱ ውሳኔ ከማስጠንቀቂያ ባለፈ ማዕቀቡ መቼና እንዴት ተግባራዊ እንደሚሆን ግልጽ አይደለም እየተባለ ነው። የህብረቱ የውጭ ጉዳይ ኃላፊ ወይዘሮ ሞጎርኒ በዚህ ጉዳይ ተጨማሪ ማብራሪያ እንዲሰጡ ተጠይቀው በሰጡት አስተያየት የውሳኔ ሀሳቡ ለመሪዎቹ ጉባኤ የሚቀርብ መሆኑንና ውሳኔውና ዝርዝር አፈጻጸሙ በካውንስሉ የመሪዎች ስብሰባ የሚወሰን መሆኑን አስታውቀዋል። የህብረቱ የመሪዎች ጉባኤ በሚቀጥሉት ሐሙስና አርብ እዚህ ብራስልስ የሚካሄድ ሲሆን በብሩንዲ ላይ የሚጣለው የኢኮኖሚ ማዕቀብ ለብሩንዲ የሚሰጠውን ሰብአዊ እርዳታ የማይመለከት መሆኑንም የሚኒስትሮቹ ውሳኔ በግልጽ አስቀምጧል። ገበያው ንጉሴ ለዶቸ ቬሌ ራዲዮ ብራስልስ።